so የጉሙዝ ሕዝቦች ዴሞክራሲያዊ ንቅናቄ ጉሂደን እና ህዋት ናቸው ባላቸው ታጣቂዎች ላይ እርምጃ ወስጃለሁ ሲል የቤንሻንጉል ጉምዝ የሰላምና ጸጥታ ቢሮ አስታውቋል። እርምጃ ተወስዶባቸዋል ያሏቸው ሰዎች ወደ ህዳሴ ግድብ የሚሄደውን መንገድ በመቁረጥ ጥቃት ለመሰንዘር እየተዘጋጁ ነበር ሲል የቢሮ ኃላፊ አቶ አብዮት አልቦሮ ለቪኦኤ ገልጸዋል። መንግስት ስላነሳባቸው ወቀሳ ምላሽ እንዲሰጡን የጉህዴን መሪዎችን በስልክ ለማግኘት የተደረገው ጥረት አልተሳካም። ናኮር መልካ ዝርዝሩን ያስደምጠናል። የክልልና ፌዴራል ጸጥታ አካላት ባለፈው እሁድ ነሐሴ 9 2013 ዓ.ም በጋራ በወሰዱት እርምጃ ከአንድ መቶ ሰባ በላይ ታጣቂዎች ተገለዋል ሲሉ የቤኒሻንጉል ጉሙዝ ክልል ሰላም ግንባታ እና ጸጥታ ቢሮ ኃላፊ አቶ አብዮ ታልቦሮ ለቪኦኤ ገልጸዋል። የታጣቂው ቁጥር ያለው ብሎ ማሰብ ይታይም። ከመቶ ሰባ በላይ የሜትር ሰላማዊ ነው፣ ኪሳራ ደርሶበታል። እዛ ውስጥ ዋስራ ስድስት ሚሊዮን አካላት ቀጥታ የጁንታው የሕወሓት አባል ናቸው። ሌሎቹ በአካባቢው ያሰለጠናቸው እና ሱዳን ሰለጠ ከዚህ ፊት ጁንታው ወደ መቀደም እየጠራቸው ስልጠና ሲሰጥና ስትራቴጂክ ክትትል ሲሰጣቸው የነበሩ በፌዴራሊስት ስር ክልኮች ይሰጣቸው የነበሩ አካላት ናቸው። ማስተር ማይንድ በዋናነት ያው ታው ነው። ከዛ ውጭ የራሱን የጉሙዝ ነኝ። ታጣቂዎቹ ወደ አካባቢው በሱዳን በኩል ሰርገው መግባታቸውን የተናገሩት አቶ አብዮት በታላቁ ህዳሴ ግድብ ላይ ጥቃት ሊሰነዝሩ ነበር ብለዋል። ሁለተኛ የካሴ መስመር በመቁረጥ ስራ ሚስተጓጎል ነው። ሶስተኛ በዓሉን ማዕከል አድርጎ የአቡታና በአባይ ጠር የሚወስደው መንገድ ስላለ ቋራ ይዘው ይገባል። ወደ አማራ ክልል አሁን በዚ በኩል ሰርጎ በመግባት ጥረ ሰላም ሀይል ጋር ወደ አማራ ክልል ገብቶ ጥቃት ለመፈጠም በማሰብ የገቡ ሀይሎች ናቸው። ስለዚህ የተቀራጀ ሀይል። የሀገር መከላከያ፣ ፌዴራል ፖሊስ፣ የክልሉ ፀጥታ ኃይል፣ ልዩ ኃይሎች፣ መደበኛ ፖሊስ ምድሻን ጨምሮ ሌሎች ክልሎች ምድሽ በአካባቢ የተሰማሩ የደቡብ የሲዳማና የጋቤላ ክልል ልዩ ኃይሎች በቅንጅት ተወኩ ተግባራቸውን ሳይፈጅ ለመከላከል ተችሏል። የሰላም ግንባታና ጸጥታ ቢሮ ኃላፊው አክለውም ከታጣቂዎቹ አስራ ስድስቱ የህወሓት ታጣቂዎች መሆናቸውን አረጋግጠናል ብለዋል።

መንግስት ስላጣባቸው ክስ ምላሽ እንዲሰጡ የጉዴን መሪዎችን በስልክ ለማግኘት ያደረኩት ጥረት አልተሳካም። በሌላ በኩል ግን በቢሮ ኃላፊው መግለጫ ላይ የተነሳውና መንግስት በሽብርተኛነት የፈረጀው ህወሓት ወይም ራሱን የትግራይ ኃይሎች እያለ የሚጠራውን አካል በውጭ የሚገኙ ቃል አቀባዮች ምላሽ እንዲሰጡ ጠይቀን ክሱ በውሸት ላይ የተመሰረተ በመሆኑ ዝርዝር ምላሽ መስጠት አያስፈልግም ብለዋል። አቶ አብዮት ክልሉንና አገሪቱን ለማሸበር ጥረት የሚያደርጉ አካላት ላይ የተጀመረው እርምጃ ይቀጥላል ብለዋል። በዋናነት የዚህ ሴራ ባለ ቤት ጁምታው ነው። ስለዚህ ጁምታው ላይ በአዳገው እርምጃ የተወሰደ ይገኛል። የጁንታው ሲመክን የእሱ ተላላኪዎችና ግባዦች አብረው የሚመክኑበት ሁኔታ ነው የሚኖረው። በኮማድ ፖስት እስካሁን ቀጠናውን ወደ ሰላማዊ ለማምጣት ከፍተኛ ጥረት አድርጓል። በርካታ ወሮች ወስደው አልፎ አልፎ ደግሞ ችግር የሚፈጥሩ አካላት በዚህ ደብ ውስጥ አሉ። እነዚህ አካላት ወደ ሰላሙ ጥሪ መጥተው አሁንም ቢሆን ሰላማዊ መንገድ እስካልተከተሉ ድረስ ጠንከር ያለ እርምጃ እንደሚወሰድ ኮማድ ፖስቱም በነው አካልም የሚገል में दिन खरीद मे दो इनका

በቤኒሻንጉል ጉሙዝ ክልል መተከል ዞን ውስጥ ሲከሰቱ የነበሩ ሰብአዊ ቀውሶችን ለመከላከል እና አካባቢውን ለማረጋጋት በሚል ከስድስት ወራት በፊት ወታደራዊ የማዘዣ ማዕከል በጠቅላይ ሚኒስትሩ መቋቋሙ ይታወሳል። ለአሜሪካ ድምፅ ናኮር መልካ ከአምቦ